ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፐርስ ሙስሊም ማኅበረሰብ አባላት በእስልምና ስም የሚካሄዱ የዓመፅ ድርጊቶችን አወገዙ። የሐማስና እስራኤል ድርድር በተስፋና ጥርጣሬ መካከል ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፐርስ ሙስሊም ማህበረሰብ የጽንፍ አቅጣጫ ይዟል የተባለ አንድ ታዳጊ ወጣትን በፖሊስ ጥይት መመታት ተከትሎ ምናልባትም ቀጣይ ክስተት ሊኖር እንደሚችል ጠቁመዋል። የ16 ዓመቱ ታዳጊ ወጣት ቅዳሜ ምሽት ባኒንግ ሱቅ ደጃፍ በትልቅ የማዕድ ቤት ቢላዋ አንድ ግለሰብን ይወጋ ሲሆን ቀደም ብሎም ቅዳሜ ከምሽቱ አራት ሰዓት ላይ የአደጋ ማስጠንቀቂያና አስቸኳይ እርዳታ ጥሪ መጥሪያ 000 00 በመደወል የአመፅ ተግባር እንደሚፈጽም በዛቻ ተናግሯል። በአካባቢው የደረሰው ፖሊስ ታዳጊ ወጣቱን ከድርጊቱ እንዲገታ ለማድረግ ቢሞክርም ግለሰቡ ወደ ፖሊስ ተንድርድሮ በመሄዱ በአንድ የፖሊስ ጥይት ተመቶ በመቁሰል መሬት ላይ ወድቋል። የፐርስ ሙስሊም ማኅበረሰብ አባላትም በበኩላቸው ቀደም ሲል ታዳጊ ወጣቱ የጽንፍ አቅጣጫ የያዘ መሆኑን ለፖሊስ አስታውቋል። ተግባራቸውም ከጠቅላይ ሚኒስትር አንቶኒ አልቤኒዚ እውቅና ተቸሯቸዋል። የሙስሊም ማኅበረሰቡ በታዳጊ ወጣቱ የተላለፈውን መልእክት ለፖሊስ ቀደም ብሎ በማስታወቅ ላደረጉት በጣሙን ጠቃሚ ተግባር እውቅናን እንቸራለን ብለዋል። ፐርዝ ውስጥ ትልቁ የሆነው የናስር መስጊድ ኢማም በበኩላቸው በእኛ ስም፣ በሃይማኖታችን ስም፣ የሰላም ትርጓሜ ባለው ሃይማኖት ስም የሚፈጸመውን ማናቸውንም የአመጽ ተግባር እናወግዛለን። የእኛ ስሜት እንዲያ ነው። በአንድ ግለሰብ ድርጊቶች ሳቢያ ሃይማኖታችን ተጠልፎ ጠልሽቷል። ብለዋል ፖሊስ የታዳጊ ወጣቱ ድርጊት የሽብር ጥላዎች ያረፉበት መሆኑን ጠቅሶ፣ ሆኖም በሽብር ተግባርነት አልፈረጀውም። በታዳጊ ወጣቱ በቢላዋ የተወጋው የሰላሳ ዓመት ግለሰብ በደህና ሁኔታ ላይ እንደሚገኝም ተመልክቷል። የእስራኤል ፖሊስ የአልጀዚራ መጠቀሚያ ቢሮ የነበረውን አንድ የምሥራቅ ኢየሩሳሌም ሆቴል ክፍል ዘልቆ ንብረቶችን መውሰዱ ተመለከተ። በካታር መንግሥት ስር የሚተዳደረው ቴሌቪዥን ጣቢያ የአካባቢ ስርጭቱን የሚያካሄደው ከዚያ የነበረ ሲሆን እስራኤል ውስጥ እንዳይሰራጭ በኔታንያሁ መንግሥት ካቢኔ ታግዷል። አልጀዚራ የእስራኤል ፖሊስን ድርጊት የወንጀል ተግባር ሲል የጠራው ሲሆን የእስራኤል ካቢኔ ለአልጀዚራ ስርጭት እገዳ አስባቡ ከብሔራዊ ጸጥታ ጉዳይ ጋር የተያያዘ በመሆኑ ነው ብሏል። ይህ በእንዲህ እንዳለም ሰባት ወራት ያህል ያስቆጠረውን የጋዛ እስራኤል ጦርነት ለመግታት በካይሮ በሐማስና እስራኤል መካከል የተካሄደው ድርድር ሂደት በተስፋና ጥርጣሬ መካከል መሆኑ ተመልክቷል። የግብፅና ዩናይትድ ስቴትስ ሸምጋዮች የድርድሩ ሂደት መልካም ጎኖችን ያሳየ መሆኑን ሲገልጡ፣ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ግና እስራኤል ሐማስን ሳታጠፋ በፊት ጦርነቱን የማቆም ስምምነት ላይ ለመድረስ እንደሚሳናት ተናግረዋል። ለውሃ ላይ ቀዘፋ ወደ ሜክሲኮ ሄደው የደረሱበት ያልታወቀ የነበረው ሁለት የአውስትራሊያ ወንድማማቾች ቤተሰብ ባሃ ካሊፎርኒያ ገብተዋል። የቤተሰብ አባላቱ ባሃ የተገኙት በአንድ የውሃ ጉድጓድ ውስጥ ተጥለው የተገኙ ሁለት አስከሬኖችን ማንነት ሁለቱ ወንድማማቾች መሆኑን እንዲያረጋግጡ መሆኑ ተመልክቷል። ከሁለቱ ወንድማማቾች አስከሬን ጋርም በተጨማሪ ሦስተኛ አስከሬንም አብሮ ተገኝቷል። የባሃ ካሊፎርኒያ ጠቅላይ አቃቤ ሕግ የሰላሳ ሦስት ዓመቶቹ አውስትራሊያውያን ሁለቱ ወንድማማቾች ካልምና ጄክ ሮቢንስን እንዲሁም የሰላሳ ዓመቱ አሜሪካዊው ካርተር ሮድን ለግድያ ያበቃቸው ከዘረፋ ጋር የተያያዘ ጥቃት እንደው አመላክተዋል። የግለሰቦቹም ማንነት ተረጋግጧል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ64 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጥባይ ትንበያ እናስማልን። ፐርዝ ፀሐይማ ይሆናል፣ ዝቅተኛ 11፣ ከፍተኛ 24። አድላይድ ፀሐይማ ይሆናል፣ ዝቅተኛ 9፣ ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 17። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 6፣ ከፍተኛ 17። ካምብራ ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ 17። ሲድኒ ያካፋል። ዝቅተኛ 15፣ ከፍተኛ 21። ብሪስበን ብራ ይሆናል። ዝቅተኛ 17፣ ከፍተኛ 25። ዳርዊን በአብዛኛው ፀሐማ ሆኖ ይውላል። ዝቅተኛ 24፣ ከፍተኛ 33። አዲስ አበባ ያካፋል ዝቅተኛ 12 ከፍተኛ 21። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፐርስ ሙስሊም ማኅበረሰብ አባላት በስልምና ስም የሚካሄዱ የአመፅ ድርጊቶችን አወገዙ። የሐማስና እስራኤል ድርድር ሂደት በተስፋና ጥርጣሬ መካከል ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።